ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ መስከረም ሁለት የአዲሱ ዓመት 2009 ዓመተ ምህረት ሁለተኛ ቀን፣ ክቡራትና ክቡራን አድማጮቻችን እንኳን አደረሳችሁ። በሀገሪቱ በተፈጠሩ ጉዳዮች ሳቢያ መግቢያው የደበዘዘው አዲስ ዓመት ከጉያው ምን ይዞ ይሆን? ሰሞንኛው አንኳር ርዕሰ ጉዳዮች ግን በዜናዎቹ ተካተዋል። ጉድለቶች በመከሰታቸውና አሳዛኝ ሁነቶች ስለነበሩ፣ በአጠቃላይ እነዚህ ችግሮች የክልሉን መንግሥት በእጅጉ ያሳዘኑ መሆኑን፣ ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው የመግለጫውም ዋነኛ ስንሰ ጭምር የአማራ ብሔራዊ ዲሞክራሲያዊ ንቅናቄ በአድን የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ነው የሰማናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። ዛሬ እለቱ የእስልምና እምነት ተከታዮች የኢዳል አድሃ በዓል እያከበሩበት ነው። የእምነቱ ተከታይ ለሆናቸው አድማጮቻችን በሙሉም እንኳን አደረሳችሁ እንላለን ለምሽቱ ካሉን ሌሎች ዜናዎች ውስጥ የደቡብ ሱዳን ዋና ዋና የፖለቲካ መሪዎች የእርስ በርሱ ጦርነት የሁለቱም ወገን የመሩትም ጭምር በጦርነቱ ብዙ ገንዘብ መዝብረዋል፣ ለዚያም ማስረጃ አለን ሲል አንድ የሰብአዊ መብቶች ቡድን አስታወቀ። የኬንያው ገዢው ዮቤልዩ ፓርቲ አስራ አንድ ሌሎች ፓርቲዎችን አጣምሮ እንደ አዲስ መዋቀሩን ይፋ አድርጓል። የሚሉትና ሌሎችም አሉን። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ተካተዋል። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅት ታየነን። የፕሮግራሙ ፕሮግራሙን የሚያቀናብርልን ንጉሱ ታምሬ ነው። የስርጭት መሐንዲሳችን ኦድሬስ ሪገስ ይሆናል። እስከ አራት ሰዓት ታዲያ አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና እናሰማችሁ። ዋና ዋናዎቹ የደቡብ ሱዳን የፖለቲካ መሪዎች በርስ በርስ ጦርነቱ ሁለቱንም ወገኖች የመሩትም ጭምር በጦርነቱ ሳቢያ ብዙ ገንዘብ ወደ ኪሳቸው ከመንግስት እንዳዞሩ ማስረጃ አለኝ ሲል አንድ የሰብአዊ መብት ድርጅት አስታወቀ። የሰብአዊ መብት ድርጅቱ መስራቾች የሆሊውድ ኮከብ የፊልም ተዋናይ ጆርጅ ክሎኒና የመብቶች ተሟጋቹ ጃን ፐንደርግራስት ዛሬ በ ዋሽንግተን ብሔራዊ የፕሬስ ክለብ በሰጡት ጋዜጣዊ ጉባኤ ላይ መረጃቸውን ይፋ አድርገዋል። ደ ሴንትሪ የተባለው ድርጅታቸው ባወጣው ሪፖርት የደቡብ ሱዳን ፕሬዝደንት ሳልቫ ኪር የቀድሞ ምክትል ፕሬዝደንታቸው ሪያክ ማቻርና ጄኔራሎቻቸው ሀገሪቱ ወደ ነጻነቷ ያመራችበት የሰላም ስምምነት ከተፈረመበት እንደ ኤሮፓውያን አቆጣጠር ከሁለት ሺ አምስት ጀምረው ከመንግስቱ ካዝና ብዙ ሚሊዮን ዶላር ዘርፈው ወደ ኪሳቸው አስገብተዋል ብለዋል። በጦርነት ወንጀል መክበር ባልተገባ በሚል ርዕስ የወጣው የዚህ ድርጅት ሪፖርት ወደ ሶስት አመት የተጠጋው የደቡብ ሱዳን የእርስ በርስ ጦርነት የሚቀጣጠለው የመንግስት ንብረትና የሀገሪቱን የተፈጥሮ ሀብት ለመቆጣጠር በሚደረገው ግብ ግብ ነው ሲል አመልክቷል። ፕሬዚደንት ኪር በአመት የሚከፈላቸው ደሞዝ 60 ሺ ዶላር ሆኖ ሳለ ፕሬዝደንቱና ቤተሰባቸው በናይሮቢ የባለጸጎች መኖሪያ አካባቢ በሆነው በላቪንግተን ያለውን ባለ ሁለት ፎቅ ቪላ ጨምሮ ከሀገሪቱ ውጪ የብዙ ሚሊዮን ዶላር ንብረት እንዳካበቱ ዘ ሴንትሪ ደርሶበታል ብሏል ሪፖርቱ። የቀድሞ ምክትል ፕሬዚደንት ማቻርም በዚያው የናይሮቢ አካባቢ ቪላ እንዳላቸው ገልጿል። አያይዞም የፕሬዚደንቱ አራት ልጆች ናይሮቢ በሚገኝ በአመት አስር ሺ ዶላር የሚከፈልበት የግል ትምህርት ቤት እንደሚማሩ ይኸው ሪፖርት ይጠቁማል። የጦር ሰራዊቱ ስንቅና ትጥቅ አቅርቦት እንዲሁም መሳሪያ ግዢ ኃላፊው ጀኔራል ሩበን ሪያክም ከ2012 ዓ ም ጀምረው ኬንያ በሚገኝ የባንክ ሂሳብ ወደ 3 ሚሊዮን ዶላር የሚጠጋ ገንዘብ እንዳዞሩ ሪፖርቱ እንደደረሰበት አመልክቷል። የኬንያው ፕሬዚዳንት ሁሩ ኬንያታና ምክትላቸው ዊሊያም ሩቶ ሌሎች አስራ አንድ ፓርቲዎችን አቅፎ አዲሱን እዩ በልዩ ፓርቲያቸውን ቅዳሜ ለት ይፋ ሲያደርጉ በብዙ አስር ሺዎች የተቆጠረ ህዝብ በናይሮቢ ስቴዲየም ተሰብስቦ ሆብሎ ብሎ ደስታውን መግለጡ ተዘገበ። አዲሱ ፓርቲ የተቋቋመው ፕሬዝዳንታዊ ምርጫ ሊካሄድ ከአመት ያነሰ ጊዜ በቀረበበት በአሁኑ ወቅት ነው። የፓርቲዎቻችን ውህደት አሉ ኡሩ ኬንያታ፣ ዋናው ምክንያት አብሮነታችን ነው። የአንድነታችን ኬንያውያንን ሁሉ የሚያስተሳስረው አንድነት ማጠንከሪያ ነው ሲሉም አክለዋል። አንዳንድ ተንታኞች በበኩላቸው የአሁኑ ውህደት ይበልጡን ለታይታ ያህል እንጂ የይዘት ለውጥ አያመጣም፣ ነው ያሉት። በናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ሊቀመንበሩ አዳምስ ኦሎ ኬንያታና ሩቶ ይህንን ያደረጉበት ዋና ምክንያት እንደገና ምረጡን ዘመቻቸውን ለመጀመርና በቀጣዩ 2017 ዓ ም ሊገጥማቸው የሚችለውን ችግር ለመከላከል ነው ብለዋል። እንደምታውቁት በኬንያ ምርጫዎች ሁልጊዜም የማጭበርበር ተግባር ክስ ይከተላል። ስለዚህ ምርጫው ቢጭበረበር እንዴ ብዛታችንን አታዩም? ለማለት እንዲያመቻቸው ነው ሲሉም የፖለቲካ ሳይንሱ መምህር ተችተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ተፎካካሪ ሴኔተር ሂላሪ ክሊንተን ለኒሞኒያ ማለት የሳምባ ምች ሕመም በመጋለጣቸው ለምረጡኝ ዘመቻቸው ወደ ምዕራብ ዩናይትድ ስቴትሷ ካሊፎርኒያ ክፍለ ግዛት ለማቅናት ተይዞ የነበረውን የጉዟቸውን እቅድ ሰርዘዋል። በሀገሪቱ የምጣኔ ሀብት ርዕሰ ጉዳዮች ላይ ያተኮረ ንግግር ለማሰማትና ለዘመቻቸው የሚውል የገንዘብ ድጋፍ ለማሰባሰብ ቀደም ብሎ ተይዞ የነበረውን ይህንን እቅድ መሰረዝ ዜና በትናንትናው ዕለት ይፋ ያደረጉት የዘመቻቸው ቃል አቀባይ ናቸው። አጠር ያለ ዘገባ አለ አሉ ላይ ያቀርበዋል። ስምንት አመቷ የዲሞክራቲክ ፓርቲ እጩ ተፎካካሪ ሂላሪ ክሊንተን በኒውዮርክ ከተማ በተከናወነው በትላንቱ የመስከረም አስራ አንዱ የአሸባሪዎች ጥቃት አስራ አንደኛ ዓመት መታሰቢያ ስነ ስርዓት ደከም ብለው ነበር የታዩት። ቆይቶ ግን ከሴት ልጃቸው ቼልሲ መኖሪያ ቤት ደጃፍ ሆነው ለደጋፊዎቻቸው እጃቸውን በማውለብለብ ሰላምታ ሲሰጡ ታይተዋል። ሴናተር ክሊንተን እንዴት ነዎት? አሏቸው ሴናተር ክሊንተን እንዴት ነዎት? የጋዜጠኛው ጥያቄ ነው። ደህና ነኝ፣ በጣም ደህና። ምን ሆኑ? ጋዜጠኛው ቀጠለ። እዚህ ኒውዮርክ ውብ ቀን ነው ሲሉ መለሱ ሚስ ክሊንተን። በጋዜጠኞቹና በክሊንተን መካከል የነበረው አጠር ያለ ልውውጥም በዚያ አበቃ። ኋላ ላይ ግን የክሊንተን ሐኪም ከፍተኛ ሙቀትና የሰውነት ፈሳሻቸው ማነስ የፈጠረው ሁኔታ ነው ነበር ያሉት። አሁን ተሽሏቸዋል ሲሉም አክለዋል። የምርጫ ዘመቻቸው ታዲያ በትላንትና እለት ማምሻው ላይ በኒሞኒያ በልማድ የሳምባ ምች ለሚባለው ሕመም መጋለጣቸውን ይፋ አድርጓል። የምርጫው ዘመ- የምርጫው ውድድር ሁለት ወራት ብቻ ነው የቀሩት። ዩናይትድ ስቴትስና ሩሲያ የሸመገሉት የሶሪያ የተኩስ አቁም በሀገሩ ሰዓት ዛሬ ሰኞ ማታ ስራ ላይ ውሏል። ቀደም ብሎ የመንግስቱ የጦር አውሮፕላኖች አሌፖና ሌሎችም ክፍላት ሀገር ላይ ለበርካታ ሰዓታት ድብደባ በማካሄዳቸው ቀድሞውንም ይህ ተኩስ አቁም አይሰምርም የሚል ጥርጣሬ በነበራቸው የአማጽያኑ መሪዎች ዘንድ ጥርጣሬውን አባብሶታል፣ አስቆጥቷቸዋልም። የአማጽያኑ መሪዎች ተኩስ አቁሙ ባሻር አልአሳድን አገዛዝ ከማጠናከር ሌላ ፋይዳ አይኖረውም ሲሉ ነበር። የሶሪያ የታጠቁ አማጽያን በርካታ ጥያቄዎችን እንዳቀረቡም ታውቋል። ከዛሬው ታላቁ የእስልምና የእምነት ተከታዮች በዓል የኢድ አልሀድሃ በዓል ጋር ስለገጠመው ስለዚህ ተኩስ አቁም ማብራሪያዎች እንዲሰጧቸውም ጠይቀዋል። ፕሬዝደንት አሳድም ሶሪያን በሙሉ መልሰን እንቆጣጠራለን ብለው መዛታቸው አማጽያኑን ወደ ተኩስ አቁሙ እንዲመጡ ለማግባባት እንዳልጠቀመ ነው የተገለጸው አሳድ ደማስኩስ ደማስቆ አቅራቢያ የሚገኝ ና በቅርቡ ከአማጽያን የተነጠቀ የመኖሪያ አካባቢ ሲጎበኙ በመንግስቱ ቴሌቪዥን በተሰራጨ ንግግራቸው ገና ሁሉንም የሶሪያ አካባቢዎች ከሽብርተኞች እጅ ነጻ እናወጣለን ሲሉ ተሰምተዋል በዚህ የአውሮፓውያን አመት ብቻ በአለም ሀያላን የተሸመገለ ሁለተኛ የተኩስ አቁም ውል በሆነው ዩናይትድ ስቴትስ ና ሩሲያ የሸመገሉት ተኩስ አቁም ተቃዋሚዎች ባሉበት ሁሉ በመጀመሪያ ለአርባ ስምንት ስምንት ሰዓት ጸንቶ ሊቀጥል የሚችል ሲሆን የረዴ ድርጅቶች በውጊያ ወደተጠመዱና የተከበቡ ከተሞችና አካባቢዎች መግባት እንዳይከለክሉ ይጠይቃል። ሩሲያ በበኩሏ በተኩስ አቁሙ ወቅትም ቢሆን ሽብርተኞችን ከመደብደብ ወደኋላ አልልም ስትል እንደከረመችም የሚዘነጋ አይደለም። በቀደመው ዜና ዘገባችን የሂላሪ ክሊንተን የሴናተር ሂላሪ ክሊንተን ፕሬዚዳንታዊው የዲሞክራቲክ ፓርቲ የእጩ ተፎካካሪ የጤንነት ጉዳይ ላይ የትላንትናውን እለት አስራ አንደኛው በኔሲስ የደረሰው የአሸባሪዎች ጥቃት በሚል ገልጸን ነበር። አስራ አምስተኛ አመት መታሰቢያ በሚል ይታረምልን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በአሜሪካና በዓለም ዙሪያ የኢዳል አድሃን ክብረ በዓል በማክበር ላይ ላሉ የእስልምና እምነት ተከታዮች በራሳቸውና በባለቤታቸው ቀዳማዊት እመቤት ሚሼል ኦባማ ስም የመልካም ምኞት መግለጫ አስተላልፈዋል። የዘንድሮውን የኢዳል አድሃን በዓል ስናከብር ይህን የተቀደሰ በዓል ከቤተሰብ ተነጥለው የወደፊት እጣቸው ምን እንደሚሆን በማያውቁበት ሁኔታ ያሉ ነገር ግን ነገም በተስፋ በመጠባበቅ ላይ የሚገኙ በዓለም ዙሪያ ያሉ ብዙ ሚሊዮን ስደተኞችን እናስባለን ብለዋል። ፕሬዚዳንቱ በመቀጠልም እንደ ሀገር ጦርነት ከበጣጠቃቸው ሀገሮች ሸሽተው ይሁን የተሻለ ኑሮ ፍለጋ የሚመጡ እንግዶችን በርኅራይና ልባችንን ከፍተን የምንቀበል ሕዝብ መሆናችንን እንደምንቀጥል ደግመን ቃል እንገባለን ብለዋል። አድማጮች፣ ለዜና የተመደበ ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የምሽቱን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና ቆንጂት ታይነን በአለም ዜናዎች የጀመረው የሰኞ መስከረም 2 2009 ዓ ም ፕሮግራማችን በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ይዘንላችኋል። አብራችሁን ቆዩ። በቅድሚያ የሚቀርበው የዕለቱ አብይ ርዕስ ነው። የአማራን ክልል የሚያስተዳድረው ብአዴን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ በወቅታዊ ችግሮች መንስኤዎችና ምክንያቶች ላይ መነጋገሩን ይፋ አደረገ። የማዕከላዊ ኮሚቴ አባልና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ኢህአዴግ በሀገር አቀፍ ደረጃ ያስተላለፋቸው ውሳኔዎች በክልል ደረጃም ታይተዋል ብለዋል። በዚህም መሰረት የአማራ ጠገዴና የትግራይ ጸገዴ በተባሉ ወረዳዎች መካከል ያለው የወሰን ማካለል በፍጥነት መከናወኑ ከተነሱ ጉዳዮች አንዱ መሆኑን ጠቁመዋል። በአዴን በክልሉ በደረሰው የሰው ህይወትና የአካል ጉዳት እንደዚሁም የንብረት ውድመት የተሰማውን ጥልቅ ሐዘንን መግለጹንም ቃል አቀባዩ አመልክተዋል። አቶ ንጉሱን ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል። የብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን የማዕከላዊ ኮሚቴ ስብሰባ የኢህአዴግ ምክር ቤት ስብሰባ በተጠናቀቀ በቀናት ውስጥ የተካሄደ ነው። ከጳጉሜ 1 እስከ አራት የተካሄደው ይህው ስብሰባ በልዩ ልዩ ጉዳዮች ላይ መነጋገሩም ተጠቁሟል። የኢህአዴግ ምክር ቤት ያስተላለፋቸው ውሳኔዎችም በጥልቀት መታየታቸውን ነው የብአዴን ማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን የገለጹልኝ። በክልሉ በተከሰቱ ግጭቶች በደረሰው የሰው ህይወት መጥፋት፣ የአካል ጉዳትና የንብረት መውደም ብአዴን የተሰማውን ጥልቅ ሀዘን መግለጹንም አስረድተዋል። የተለዩ ችግሮች ውይይት ሊፈቱ ይገባ የነበረ መሆኑን እነዚህን በውይይት መፍታት ባለመቻላችን እና በአንድም በሌላም መልኩ ግጭቶች በመፈጠራቸው በመጀመሪያ ክቡር የሆነው የሰው ህይወት ማለፉ፣ አካል መጉደሉ፣ የመንግስትና የህዝብ ንብረት መውደሙ ክልላችንን በሰፊው የጎዳው መሆኑን ዜጎችን በሰፊው የጎዳቸው መሆኑን የልማት ተቋማትንም የልማት አውታሮችንም የመንግስትንም የህዝብ ንብረትንም ስላወደመ ከምንም በላይ ደግሞ የሰው ህይወት ስላጠፋ እኛ በምንመራው ክልል እነዚህ እንከኖች ጉድለቶች በመከሰታቸው እና አሳዛኝ ሁነቶች ስለነበሩ በአጠቃላይ እነዚህ ችግሮች የክልሉን መንግስት በእጅጉ ያሳዘኑ መሆኑን ከዚህም አሳዛኝ ክስተት ትምህርት የወሰድን መሆኑን ለመግለጽ ነው። የመግለጫውም ዋነኛ ስንሰ ሀሳብ ጭምር ማለት ነው። እንግዲህ ይህ የብአዴን ማዕከላዊ ኮሚቴ ስብሰባ ከኢህአዴግ ምክር ቤት ስብሰባ በኋላ የተካሄደ ነው። በኢህአዴግ ምክር ቤት መግለጫ ላይ በኋላም በኢህአዴግ ሊቀመንበር በአቶ ኃይለማርያም ደሳለኝ ከተገለጹ ነጥቦች መካከል በአማራና በትግራይ ክልል ያለውን የወሰን ማካለል በአጭር ጊዜ የመፍታት ጉዳይ ይገኝበታል። ይህ የወሰን ማካለል ሲባል አቶ ንጉሱ ከወልቃይት የአማራ ማንነት ጥያቄ ጋር እየተገናኘ አይደለም። ሁለቱ የተለያዩ ርዕሶች ናቸው አይደል? ጉዳዮች ናቸው አይደለም? በየትኛውስ የድንበር አካባቢ ነው የወሰን ማካለል ያልተካሄደው ያላለቀው? በሁለቱ ክልሎች በሁለቱ ክልሎች በትግራይ ጠገዴ እና በአማራ ጠገዴ በሚባሉ ወረዳዎች መካከል ያለው ወሰን አልተካለለም። ለረጅም ጊዜም የተንከባለለ ነው። ይሄ ከወልቃይት ጠገዴ ከወልቃይት ጉዳይ የተለየ ነው። ይሄ ሌላ ነው፣ የተለየ ነው እና ይሄ የወሰን ጉዳይ በረጅም ጊዜ የተንከባለለ ነው በመሆኑም አሁን በኢህአዴግም ውሳኔ በኢህአዴግ ምክር ቤት የታዩት ጉዳዮች ደግሞ ጠቅላላ ሀገራዊ ናቸው እና በዝርዝር እያንዳንዱ ክልል የየራሱን ጉዳይ ስለሚያይ እያንዳንዱ ብሔራዊ ድርጅት ብአዴን እና የአማራ ክልል መንግስት ደግሞ የድርጅቱ የኢህአዴግ ውሳኔዎች፣ አቅጣጫዎች፣ ግምገማዎች ለአማራ ክልል ምን ማለት ናቸው ብሎ በዝርዝር አይቷል። ከእነዚህ ውስጥ አንደኛው የወሰኑ ጉዳይ ነው። ስለዚህ በአማራ ክልል ሁኔታ ይሄንን የወሰን ጉዳይ ለአንዴና ለመጨረሻ ጊዜ ሕዝብን አሳትፎ ከትግራይ ብሔራዊ ክልላዊ መንግስት ጋራ በጋራ በስምምነት ውጭ ብሎ መክሮ ለመፍታት የአማራ ክልል መንግስትም በአዴንም ከራሱ አኳያ የተስተዋሉትን እጥረቶች ለመቅረፍ ውሳኔዎችን አሳልፏል። እነኝህ ያሏቸው ሁለቱም በትግራይም በአማራም ጠገዴ የሚባሉ ወረዳዎች አሉ ማለት ነው። የትግራይ ጠገዴ፣ የአማራ ጠገዴ እያሉ ነው የገለጹልኝ። በትግራይ ጠገዴ በሚባል ወረዳ፣ በአማራ ደግሞ ጠገዴ በሚባል ወረዳ መካከል ያለ ወሰን ነው። ይህንን የወሰን ጥያቄ ወደዚህም ወደዛም ሳይባል የህብረተሰቡን የህዝቡን ፍላጎት ህዝብን ማዕከል አድርጎ መፍታት እንደሚገባ በሁለታችን ክልሎች እና ሁለቱንም ክልሎች በሚመሩት ፓርቲዎች መካከል በሰከነ ሁኔታ ታይቶ መፍታት እንደሚገባው ስምምነት ተደርሷል። በኢህአዴግ ደረጃም በአጭር ጊዜ ማለት ነው። ስለዚህ በአዴንም በሱ በኩል በዝርዝር ጉዳዮችን አይቶ ችግሩ በሚፈታበት አግባብ ላይ ተሳታፊ ሆኖ በህብረተሰቡን ማዕከል አድርጎ ህዝቡን ማዕከል አድርጎ ለመፍታት ዝግጁነት አለው ማለት ነው እና ውሳኔም አሳልፏል። ወልቃይት ጋራ የተያዘው የወልቃይት የማንነት ጥያቄ ጋር የተያዘው ይሄ በራሱ የቻለ ላለፉት ሀያ አምስት ዓመታት በትግራይ ክልል ውስጥ ያለ ወረዳ በክልሎች እንደ ክልል ከተካለሉ በኋላ ማለት ነው፣ በዛ የሚኖሩ ወገኖች የሚያነሱት የማንነት ጥያቄ ነው። ጉዳዩ በትግራይ ብሔራዊ ክልላዊ መንግስት ውስጥ ያለ ጥያቄ በመሆኑ የትግራይ ብሔራዊ ክልላዊ መንግስት ጥያቄው በአግባቡ ቀርቦለት በአግባቡ ምላሽ የሚሰጥበት ምላሹ በትግራይ ብሔራዊ ክልላዊ መንግስት ጠያቂዎቹን የማያረካ ሆኖ ከተገኘ እንኳን በፌዴሬሽን ምክር ቤት የሚፈታ፣ ስለዚህ ይሄም በኢህአዴግ ምክር ቤት በዝርዝር ታይቶ በትግራይ ብሔራዊ ክልላዊ መንግስትም ሰሞኑን በተሰጠው መግለጫ አሁንም ህዝብን ማዕከል አድርጎ ለጥያቄው ምላሽ የሚሰጥና የሚታይ መሆኑ ተገቢ ማብራሪያ ተሰጥቶበታል። የብአዴንን ማዕከላዊ ኮሚቴ ስብሰባ አስመልክቶ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት አቶ ንጉሱ ጥላውን ጋር ያደረግኩት ቃለ መጠይቅ በዚህ አልጠቋጭም፤ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ባለፈው ሳምንት የእሳት ቃጠሎ ተከስቶበት በነበረው በቅሊንጦ ማረሚያ ቤት የሚገኙ ታሳሪ ቤተሰቦቻቸውን ሊጠይቁ ከቅዳሜ ጀምሮ የሄዱ ጠያቂ ቤተሰቦች ታሳሪ ቤተሰቦቻቸውን የታሰሩባቸውን ሰዎች ማለት ነው ከአምስት ደቂቃ ባነሰ ጊዜ ብቻ እንዲያዋቸው መደረጉን እንዲሁም አንዳንዶቹ ማነጋገር ጭምር እንደተከለከሉ ለአሜሪካ ድምጽ ገልጸዋል። የፌዴራል ማረሚያ ቤቶች አስተዳደር የሕዝብ ግንኙነት ዲሬክተር ግዛቸው ተሰማ ስለ ጉዳዩ የሚያውቁት ነገር እንደሌለ ነው የተናገሩት። ለዝርዝሩ ጽዮን ግርማ ነሐሴ 28 ቀን የእሳት ቃጠሎ በተከሰተበት ቂሊንጦ ማረሚያ ቤት የሚገኙ እስረኞችን ለመጠየቅ ተፈቅዶላቸው ከቅዳሜ ጀምሮ ለጥየቃ መግባታቸውን፣ ነገር ግን ከገቡ በኋላ ቤተሰቦቻቸውን ለማነጋገር የተፈቀደላቸው ጊዜ ከአምስት ደቂቃ ያነሰ መሆኑን የእስረኛ ቤተሰቦች ለአሜሪካ ድምጽ ተናግረዋል። በዚህ እስር ቤት በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ፖንቱ በቀለ ከሁለት ደቂቃ ደቂቃ ባልበለጠ ጊዜ ያየቻቸው አባቷን ለማነጋገር እንደተከለከለች ትናገራለች። ምንም የተነገረን ነገር የለም። ስንቅ አቀብላችሁ መውጣት ነው ስለሚሉ ስለሚሉን እኛም አልጠየቅንም። ሰላም ብለን ስንቅ አቀብለን ብቻ ነው የወጣ ነው። በእስር ላይ የሚገኘው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ዛሬን ጨምሮ ለሶስት ቀናት ልጃቸውን ተመላልሰው መጠየቃቸውን ገልጸው እርሳቸውም በጥቂት ደቂቃዎች ተወስነው እንዳዩት ይናገራሉ። ድሮ የምናደርገው ከ ሀያ እስከ ሰላሳ ደቂቃ ድረስ ቁመን አውርተን እንደበት። አሁን ግን ምንም አይነት ንግግር የለም ሰላም ሰላም ነው ቅዳሜ ላት አምስት ደቂቃ ይችዋለሁ ትናንትና ሶስት ደቂቃ፣ ዛሬ አምስት ደቂቃ እና ደቂቃ እያስኩ ነበር ነው። ሌላው በዚህ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ለአንድ ደቂቃ የማይሞላ ጊዜ ባለቤታቸውን እንዳዩ ገልጸው ከሁሉም በላይ ያሳሰባቸው የሚጠጣ ውሃ ለማስገባታቸው እንደሆነ ተናግረዋል። በቃ አይታችሁ ብቻ ነው የምትመለሱ፣ የያዛችሁትን ምግብ ብቻ አቃብላችሁ ነው የምትመለሱ ነው ያሉ እ ብቻ ተጨባበብን፣ ሌላ ነገር ማውራት አይቻልም። ምግብ ሰጥተናል፣ ግን ውሃ ከበፊት ከዛ እንገዛ ነበር ውሃ። አሁን ግን ውሃ ከውስጥ መግዛትም አይቻልም። በውጭ በኩል የነበረው ውሀ የሚሸጠው የለም። ሳንቲም ሰጥተናቸው ነበር በፊት የሚገዙት፣ አሁን ግን እሱም ተከልክሏል። በውሀው ምክንያት በጤንነት በጣም እያሳሰበን ነው። ከውስጥ ነው ውሀ በታንከር የተጠራቀመ ውሀ ነው እየተጠቀሙ ያሉት። እሱ ችግር ሊያመጣባቸው ይችላል ብዬ የምሰጋው ነገር አለኝ እና እንደ ከዚህም በፊቱ ውሀ ገዝተን እንድንሰጣቸው ወይ ሳንቲም ገብቶ ራሳቸው ውሀ ከዛ ውስጥ አይላንድ እንዲገዙ ቢደረግልን መልካም ነው እላለሁ። የፌዴራል ማረሚያ ቤቶች አስተዳደር ህዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ስለ ጉዳዩ ማብራሪያ እንዲሰጡን ደውዬላቸው ነበር። ቅዳሜና እሁድ በነበረው የቤተሰብ ጉብኝት ቤተሰቦች ባልተለመደ ሁኔታ ቤተሰቦቻቸውን ለአንድ ደቂቃ ብቻ እንዲያዋቸው እንዳያነጋግሯቸው መከልከላቸውን ዛሬ ለአሜሪካ ድምጽ ተናግረው ነበር። ባልተለመደ ሁኔታ እንዳይነጋገሩ የተከለከለው ለምንድን ነው? እኔ ምንም መረጃ የለኝም። ገና አሁን ከአንቺ መስማቴ ነው። እንደዛ አልተደረጉ? አይ አልተደረጉም፣ ተደረጉ፣ መረጃው የለኝም። አዲስ ነገር መፈጠሩን አላቅም። አቶ ግዛቸው፣ ታዲያ ከማን ነው መጠየቅ የምንችለው? እንግዲህ እርስ የኮሚኒኬሽን ጉዳዮች ኃላፊ ኖት የማረሚያ ቤቶች በአጠቃላይ እና ከማን እንጠይቃለን? ይሄንን እ ሌላ ነገ ወይም እንትን በቢሮ ሰዓት ብታደርጊ ምናልባት ጠያቂ አንዱ ጋር ነበረ። አሁን እንትን የለኝም። አቶ ግዛቸው ተሰማ ጋር በድጋሚ ደውለን ጉዳዩን ለማጣራት ጥረታችንን እንቀጥላለን። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ ይህ ውሳኔ የተላለፈው በሁሉም የቂሊንጦ ታሳሪዎች ላይ እንደሆነ ጠይቄያት ነበር። እሱም ማወቅ አልቻልንም። መግባት አንችልም። እኛ ሌላ ዞን መግባት አይፈቀድልንም። ከዚህ በፊት እኔ ሌላ ዞን ዞናንሽ ዊዜ ሌላ ሰው ስለጠየኩኝ ለአንድ ሳምንት ቢሚ አባትሽ ጋር ተብዬ ነበር እና እንደዚህ አይነት ነጥ ስላለ አንገባም፣ ሌላ ዞን ሄደን አንጠይቅም። በተጨማሪም ጉዳዩን ለማጣራት ወደ ቂሊንጦ ማረሚያ ቤት ያደረግነው የስልክ ሙከራ ስልኩ ባለመስራቱ ሊሳካልን አልቻለም። ተከታዩም የመጽሔር ርዕስ ከዚያው ከአዲስ አበባ እና ሌሎች አካባቢዎች ጋር ያቆየናል። የኢትዮጵያ መንግስት በአዲሱ ዓመት ዋዜማ ከስር ከለቀቃቸው 720 አስረኞች መካከል በሽብር ወንጀል ተከሰው በእስር ላይ የነበሩት የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በፌዴራል ማረቢያ ቤቶች በቃሊቲ፣ ዘዋይ፣ ድሬዳዋና ሸዋሮቢት እንዲሁም የፌዴራል ማረሚያ ቤቶችን ስራ በውክልና ከሚያከናውኑ ወይም የሚያከናውኑ መሆናቸው ከተገለጠው ከደቡብና ከትግራይ ክልሎች እንዲሁም ሀረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ ሰባት መቶ ሃምሳ አምስት ታራሚዎች መካከል 720ዎቹ መስፈርቱን በማሟላታቸው ተፈትተዋል ሲል መንግስት አስታውቋል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት ከነበሩት መካከል ሶስቱ የተፈቱት ከአራት አመታት እስራት በኋላ ነው። ሌሎች የኮሚቴው አባላትና ኮሚቴው እንዲፈቱ ሲጠይቁ የነበሩ ደጋፊዎቻቸው አሁንም በእስር ላይ እንደሚገኙ ተነግሯል። ጽዮን ግርማ አሁንም የዚህን ዘገባ ዝርዝር ይዛለች። ከእስር ከተፈቱት መፍትሄ አፈላላጊ ኮሚቴ አባላት መካከል የኮሚቴውን የህግ ተጠሪ ኡስታዝ ከሚል ሸምሱን አነጋግራ ተከታይ ና አጠናቅራለች። በጣም አመሰግናለው ኡስታዝ ካሚል ሸምሱ እንኳን ለቤትህ አበቃህ እያልኩኝ፣ መቼ ነው ከእስር የተፈታኸው? በምን አይነት ሁኔታ ስን የተፈታኸው? ከእስር የተፈታሁት የመጀመሪያ መፈታት ከቃሊቲ ግቢ የወጣሁት ሐሙስ ጠዋት ነው። ግን ሙሉ በሙሉ ከፖሊስ ጥበቃና ከፖሊስ የራኩት ቅዳሜ ስምንት ሰዓት አካባቢ እና የተፈታሁት መንግስት ያው ማረሚያ ቤት መጥቶ የሚመለከታቸው ሰዎች መንግስት ይቅርታ ሊጠይቅላችሁ ተቋሙ ይፈልጋል እና መንግስት ላይ ቅርታ ሊያደርግላችሁ እንደሚፈልግ እንገል ስለገለጸልን እናንተ ፍቃደኝነታችሁን ግለጹ ብሎ ፍቃደኝነታችን እንገልጸን በዛ መልኩ ነው በመንግስት ይቅርታ፣ እንደውም በልዩ ይቅርታ ተብሎ ነው የተፈታ። ነው ሶስተኛ ቀንህ ነው ከእስር ከወጣ ማለት ነው። እና እንዴት አገኘሃቸው ቤተሰቦችህን፣ ሁኔታውን እንዴት አገኘኸው? ከአራት ዓመት በኋላ ቤተሰቦችን በሰላም አግኝቻቸዋለሁ። ሁሉም በሰላም ነው ያሉት ያው ቤተሰብ ማንም ቤተሰብ ከእስር ሲፈታ ደስ እንደሚለው እነሱም ደስተኛ ናቸው። እኔም አልሐምዱሊላ የቀሩ ወንድሞች እዛ በመቅረታቸው ደስታችን ገና ነው። እንዲህ ብዬ ለመናገርም አንዳንድ ጊዜ ይቸግረኛል። አብረን አንድ ፋይል ላይ የነበርን አራት ወንድሞች ቀርተዋል። እነሱ ጉዳይ ስላለ እና አልሐምዱሊላ ጥሩ ነው። ለማንኛውም ከመፍትሄ አፈላላጊ ኮሚቴዎች ውስጥ ምን ያህል የምትሆኑት ተፈታችሁ? አሁን በዚህኛው የተፈታ ነው ሶስት ነን። እኔ አቡበከር እና ሸመከተንን የቀሩት አሁን ሁለት ናቸው። ከኮሚቴ እና የእነሱ አህመድ ዲን እና አህመድ ሙስጠፋ ቀርተዋል። እነሱ ተባባሪ ተብሎ ደግሞ እንደዚሁ የታሰሩት ውስጥም ደግሞ ካሊድ እብራሂም እና መሐመድ አባቴ ቀርተዋል። በእኛ ፋይል ላይ ያሉት እንጂ ከዚህ ፋይል ውጭ ደግሞ እኛ እንዲህ ኮሚቴዎቻችን ይፈቱ ብሎ ደግሞ የተለያዩ እንቅስቃሴ ያደርገዋል ተብሎ የታሰሩት ደግሞ ወደ ሶስት ፋይል የሚሆን ደግሞ ከሀምሳ በላይ የሚሆኑ ሰዎች ቀርተዋል። እንግዲህ ከዚህ ከሙስሊም ጉዳይ ጋር በተያያዘ ሌሎች የታሰሩ ሰዎችም አሉ። ጋዜጠኞችም ታስረዋል። እንደዚሁም ደግሞ ሌሎች ተማሪዎችም ከዚሁ ጋር በተያያዘ ታስረዋል። እና በአጠቃላይ የተፈታው ሰው ምን ያህል ነው? በጣም ብዙ ነው። ማለት በተለያየ ጊዜ ታስሮ የሚፈቱ፣ በአንድ ጊዜ ብቻ ወደ ሰባ ልጆች እንደዚሁ ታስሮ በተለያየ ጊዜ ተፈቱ አሉ። የተወሰነ አስር ወር አስራ አንድ ወር ዓመት፣ ዓመት ከስምንት ወር እንዲህ በተለያየ ጊዜ የታሰሩ በዚህ ጉዳይ ላይ የተፈቱ ሰዎች አሉ። አሁንም በተለያዩ ቦታዎች ላይ እኔ አሁን የነገርኩሽ አምሳ ምናምን ይሆናሉ ያልኩሽ አዲስ አበባ ማረሚያ ቤት ስር ባሉት እስር ቤቶች እንጂ በተለያዩ ቦታዎች ላይም እንደዚሁ የታሰሩ ያሉ ሰዎች አሉ። በክፍለ ሀገር ተፈርዶባቸውም ገና ጉዳያቸውም በሂደት ላይ ያሉ ብዙ ሰዎች አሉ። ምን ያህል ነው የታስረህ የነበረው? በምን ያህል ነው ተፈርዶብህ የነበረው? ምን ያህል ይቀርህ ነበር? የተፈረደብኝ ሀያ ሁለት አመት ነው ያው ከሀያ ሁለት አመት አራት አመት አካባቢ ነው የታሰርኩት። በአጠቃላይ ያመክሮ እንኳን ቢቀነስ ሶስት አመት ከዘጠኝ ወር አካባቢ መታሰር ነበረብኝ የሚቀረቡ ዘጠኝ አመት ከምናምን አካባቢ በላይ ነው ማለት ነው። አንድ መግለጫ አውጥታችኋል ከኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ የሚል እና እንደው አጠር አድርገህ የዚህ መግለጫ ይዘት ምንድን ነው የሚለው ለአድማጮቻችን። መግለጫው ወጥተዋል እኛ ሀሳቡን ነው በነበረው መስመር ላይ ወንድሞች አቀርበን በዛ አይነት መልኩ እንዲወጣ ነው የነበረው። ይዘቱ በዋነኝነት ሀገራችን ያለችበትን ተጨባጭን በማስመልከት እና ሁሉም ሰው ይሄ ሀገር ጉዳይ የሚመለከተውና የሚያሳስበው ስለሆነ በተወሰነ ደረጃ እኛም ኃላፊነታችንን ከመወጣት አንጻር ሁሉምንም የማህበረሰብ ክፍል መንግስትንም ጨምሮ በጉዳይ ዙሪያ ቆም ብሎ ማሰብ እንደሚያስፈልግ እና መሰረታዊ የሆነ መፍትሄ እንደሚያስፈልገው ሁሉም ከግጭትና አላስፈላጊ ነገሮች መራቅ እንዳለባቸው፣ ሁሉም ደግሞ ሀገራዊ ግዴታውን መወጣት እንዳለበት ይህንን በማስመልከት ነው። ይሄ ደግሞ ያው ማንም ሰው ኃላፊነት የሚሰማውና የሀገር ጉዳይ ይመለከተኛል የሚለው ሰው የሚያደርገውና ያደረግ ነው። ዛሬ የሙስሊም በዓል ነው እና በዚህ አጋጣሚ በዓሉን አስመልክተ የምትለው ነገር ካለ እሺ። እናንተን በመጀመሪያ ደረጃ እናንተንም ችን አመሰግናለሁኝ። በመቀጠል ኢትዮጵያ ህዝብን በአጠቃላይ አመሰግናለሁኝ። በተለይ ደግሞ የኢትዮጵያ ሙስሊሞች በዚህ ሂደት ውስጥ ከጎናችን ቆሞ ቤተሰቦቻችን ጎን ቆሞ አንድም ቀን ሳይለዩም የበኩላቸውን ሲያበረክቱ ለነበሩ ሰዎች በሙሉ አላህ እንኳን ለዚህ በዓል በሰላም አደረሳችሁ። በዓሉንም የሰላም የፍቅር፣ መልካም ነገር ሁሉ ሀገራችን፣ ሁላችንም ተከባብረን፣ ተፋቅረን ተዋደን የምንኖርባት ሀገር አላህ እንዲያደርግልን በዚህ አጋጣሚ እንሻ ድመና አይንም አቀርቧለሁኝ። ህዝቡንም እንኳን አደረሳችሁ እላለሁኝ። በጣም አመሰግናለሁ። ካሚል እግዜር ስጥልኝ። አመሰግናለሁኝ። በጣም ሰላሙን መልካም በዓል ደህናውኝ ዛሬ በእስልምና እምነት ተከታዮች ዘንድ የኢድ አል አድሃ በዓል እየተከበረ ነው። ከኢትዮጵያና ከዋሽንግተን ዲሲ በዓሉን እያከበሩ ያሉ መስታወት አራጋው አነጋግራ ነበር። ዋሽንግተን ዲሲ በዓሉን በማክበር ላይ ከነበሩት የእስልምና ሃይማኖት መሪዎች መካከል ኢማም ሼክ ካሊድ ሞሐመድ ኦማር ባስተላለፉት የእንኳን አደረሳችሁ መልእክት ይጀመራል። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር ወልላሂ ልሐምድ እንግዲህ ዛሬ ዋሽንግተን ዲሲ እና አካባቢው ያሉ ምዕመናን በአንድ ሜዳ ላይ ተሰባስበን ይሄንን ኢደል አድሓን በጥሩ ሁኔታ አክብረናል በዚህም አጋጣሚ በሀገር ቤት ውስጥ ያሉ በዓለም ላይ ያሉ ኢትዮጵያዊ ምዕመናን ። <Sess> <Sess> እንኳን ለዚህ ለዒድ አልአድሓ አላህ ስብሓንሁ ወተዓላ አደረሳችሁ ብዬ ልባዊ ምኞቴን እገልጻለሁ። ይህንን ዒድ አላህ ስብሓንሁ ወተዓላ የሰላም የብልጽግና ያድርግልን ብለን ከጌታችን ከአላህ ስብሓንሁ ወተዓላ እንማጸናለን። ከዛ በተረፈ እንግዲህ ሀገራችን በአሁኑ ጊዜ ያለችበት ሁኔታ የሚያሳዝን ነው። ይህንን በላ ወይም ክፋት አላህ ስብሓንሁ ወተዓላ አንስቶ ሀገራችንን የሰላም፣ የእኩልነት፣ የፍትህ እንዲያደርግልንና መጪው ዒት ይህንን የምንከጅለውን ያሰብነውን አግኝተን በደስታ የምንሞላ አላህ አድርግልን። በዚህ በአጋጣሚ ደግሞ የተፈቱ ወንድሞቻችን የሙስሊም መፍትሄ አፈላላጊ ኮሚቴዎችን ለቤተሰቦቻቸውም እንኳን ደስ አላችሁ እላለሁ። እንደዚሁም ደግሞ ቀሪዎቹንም እስረኞች ሙሉ ለሙሉ አላህ ስብሓነሁ ወተዓላ እንዲፈታቸው አላህን እንማጸናለን። እነዛ ሙስሊም ወንድሞቻችን የታሰሩበትንም ዓላማ ጥያቄዎቻቸው ሙሉ ለሙሉ እንደሚፈቱ እንዲፈቱም ደግሞ እንጠይቃለን። ከዛ በተረፈ በኦሮሚያም በአማራም ክልሎች በጋምቤላም በሌሎች አካባቢ የሞቱትን ኢትዮጵያውያኖች ለቤተሰቦቻቸው ጽናትን እንመኛለን እንለምናለን። ለቆሰሉት ፈውስን እንመኛለን እንለምናለን። ጌታችንን አላህን ስብሓነሁ ወተዓላ አላህ ሀገራችንን ሰላም እንዲያመጣባትና የፍትህ የሰላም፣ የእኩልነት አላህ እንዲያደርግልን ጌታችንን እማጸናለሁ። በዓሉ ምን ይመስላል? ዛሬ በጣም ደማቅ ነበረ። እጅግ ደስ የሚል ነው። እኔ በአጋጣሚ የሰገድኩት ወደ ቡራዮ አካባቢ ነበርኩ። እዚያ አካባቢ ነው የሰገድኩት። አሁን ግን በአጋጣሚ ያለሁት ፒያሳ አካባቢ በኒን ሰፈር ነው ያለሁት። አጋጣሚ ያው ሁለት ቤተሰብ ነው ያለኝ እና ከፊሉን እዛ አካባቢ ቆይቼ አሁን ደግሞ በከፊል ባለኝ ሰዓት ደግሞ ወደዚህኛው ቤተሰብ መጥቼ ነው እንግዲህ ሰሞኑን በጸሎት ላይ ነው ያሳልፋችሁት። ዛሬ ደግሞ በዓሉ ቀን ነው፣ ጸሎትም ጠዋት አድርጋችኋል። እንዴት ነበር የጸሎት ፕሮግራሙ? የጸሎት ፕሮግራሙ አሁን እኛ በነበርንበት አካባቢ በሰላም ነው የተጠናቀቀው። ምንም የተለየ ክስተት አልነበረውም። ሰግደናል። ከዚያ በኋላ ተክቢራ ነበር መጀመሪያ ሲባል የነበረው። ከተክቢራው ከተጠናቀቀ በኋላ የስግደት ፕሮግራሙ ነው የተጀመረው፣ ሰላት ሰገድን ከዚያ በኋላ ኢማሙ ክጥባ እያደረጉ ነበር። እሳቸው ክጥባውን ከጨረሱ በኋላ እንግዲህ ሁሉም ወደ የቤቱ ተመልሶ ያለውን የእርድ ፕሮግራም ነው እንግዲህ ከዚያ የፈጸመው ነው። ዋና በዓሉ ለየት የሚያደርገው ከረመዳን ጾም ፍቺ ይሄኛው እርድ ጋር የተያያዘ ነው በቀጥታ እርዱ ራሱ ዓላማው የሚፈለግበት ግቡ ራሱ ኢብራሂም አለይ ሰላም ወይም አብርሃም ልጁን እስማኤልን ለመስዋዕትነት ያቀረበበትን ያንን ታሪክ ለማሰብ ለማስታወስ ነው እና ያንን እያሰበ ነው ህዝበ ሙስሊሙ የሚያርደው። ልጁን ለማረድ መስዋዕት አቅርቦ ልጅህን አትረድ ህልምህንን አድርገሃል፣ በዚያ ፈንታ ይህንን በግ ተክተንሃል ብሎ አላህ ለኢብራሂም አዘዘው። በዚሁ መሰረት በልጁ ፈንታ በጉን አረደ። ያንን ታሪካዊ ክስተት ለማሰብ የሚፈጸም እርድ ስርዓት ነው። እሺ፣ መልካም በዓል ይሁንልዎት ለሁላችንም፣ ኢድ ሙባረክ። ያው እንግዲህ በዓላችን አሪፍ ነበር። ያው ሰሞኑን ከስራ ውጭ ነበር አምስት ቀን ስድስት ቀን ስላልነበረም፣ ከተማችን ውስጥ ያው ትላንትና የክርስቲያኖች ወገኖቻችን አመት በዓል ነበር፣ ያው መዝጋት ነበረብን። ብዙም ከተማም እንደ ድሮው አይደለም፣ ተቃውሞ ነበር። ያው እኛ ደግሞ ሁሉም ስለዘጋ ዘግተናል። የሁለት በዛ ምክንያት ጦር ነበር። ግን በዓላችን በጣም በጣም ፈርተን ነበር። ባለፈው በዛ በሰልፉ ብዙ ተጉርቶች ስለ ስለነበር አሁንም የብዙ ሰራዊት አለ ከተማ ውስጥ ብዙ አይነት ነገር ይከሰታል ብለን በፈርተን ነበር። ህዝቡም በጣም በነገራችን ላይ የዚህ አካባቢ ሰው በጣም ሰላማዊ ሰው የት አካባቢ ምንም አርሲ ውስጥ መሳሳ የሚባል ሀገር ምርጥ ሀገር ነው። ሰላማዊ ሀገር ነው። ህዝቡን ማድረግ ያለበትን የሚያውቅ ሰው ነው። በቃ አሁን ካለበት ችግር ጋር በሰላማዊ መንገድ የሚገልጽ በሰማንያ ዘጠኝ እዚህ ሀገር የገባሁት ለልጅነቴ ነው። ግን አሁን እነግርቻለሁ የልጅ አለው ከዚ ትልቅ ሰው ሰብያለሁ። ግን ጥሩ ሰው ያጣ ይህ ባለትን ኪተኛ የሞላበት አይደለም እንደሚባለው መጥፎም ህዝብ ያለበት አይደለም። ምርጥ ሀገር በማንም ኢትዮጵያዊ በሴስ ሳል መጥቶ ሀብታም የሚሆንበት ሀገር ነው አካባቢ ልንገርሽ ብዬ ነው። ያው እምነታችንም ያው በጣም ሰፊ ነበረ። በጣም በሚያምር ሁኔታና በጸጥታ ጥሩ ነው። በጥሩ ሁኔታ አልፎ አልሐምዱሊላህ በጣም ነው አመሰግነው። የት ነው ተወልደሽ ያደግሽው? በዚህ አጋጣሚ ነ ሲሉ አካባቢ ማንንት ነው ሲ ለት ይ ለቤተሰቦችሽ እንኳን አደረሳችሁ ማለት ለምትፈልጊው ሰው እድሉ ነው። እና ባለቤቴ በጣም የምወደው የማከብረው ውዱ ባለቤቴ እንኳን አደረሰ። ለቤተሰቦቼ ክርስቲያን ናቸው፣ በነገራችን ላይ በተረፈ ለክርስቲያን ወገኖቻችን እንኳን አደረሳችን። ለእኔም በሙሉ አሳሳ ውስጥ ላለ ህዝብ ሙስሊም በሙሉ እንኳን አደረሳችን። እንኳን አደረሳችን። እንኳን አብረን አደረሰን። አሰላሙ አለይኩም፣ አሰላሙ አለይኩም፣ ተቀበለ አላህ ሚናው ሚንኩም። አሰላሙ አለይኩም፣ አሰላሙ አለይኩም፣ ተቀበለ አላህ ሚናው ሚንኩም። አልሐምዱ ልላህ ወጣልኒዱ የመደሰች የመዋደዱ መሰባሰቢያ ودع زبدو نعمة وستر الولا الحمدو الولا الحمدو يا لو لا لالاو يا لو ستر ايدن يا كابرال دستانا جيتو صعبتلكو سيت ودو بشريا ياو دب دبكو دب ለይዱ ሰላት ተከብሮ ሙስሊም ወጥቶና በአንድ ላይ ሆኖ ተ ፍቅሩን አጽንቶና ወሚኩ ቢሊዮን ሙስሊሞች በዓለም ላይ ያሉ በኢርጠ ደስተው በአንድ ቀን ዋሉ የእስልምና ኒዕማ አያልክም ተቆጥሮ በጋራ አስደሰትን አላህ ኢድን ፈጥሮ አላህ ኢድን ፈጥሮ ወሩን የጾመው የኢዳል አድሃ በዓል መታሰቢያ ስነ ስርዓት የተመለከተ ነበር የሰማችሁት። አድማጮች፣ ለእምነቱ ተከታይ ለሆናችሁ የእስልምና እምነት ተከታዮች አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን የሁለተኛውን አጋማሽ ስርጭታችንን ዘልቀናል። አድማጮች ለዚህ ክፍል ቀዳሚ ወዳደረግ ነው ቅንብር ነው የምንሻገረው ወደ ምዕራብ ዩናይትድ ስቴትስ ይወስደናል ቆንጅት ታየነች ያዘጋጀቸው ቆንጅት አሉላ የወቅቱ የሰዎች ህይወት እየጠፋ ያለበት የኢትዮጵያ ሁኔታ ጭንቀትና ውጥረት ከመፍጠሩ አኳያ በተለያዩ ቤተ እምነቶች የጸሎት ስነ ስርዓት ምህላም እየተካሄደ ነው። እናም ሎስ አንጀለስ ከተማ የሚገኘው የቅድስት ማርያም ቤተ ክርስቲያን የሚያገለግሉት መላከ ሕይወት አባ ቶማስ ወልደ ዮሐንስን ጠዋት ላይ በስልክ አግኝቻቸው ነበረ። እስከ ትናንት ስለዘለቀው ጸሎት አውስተውናል። ሀገሪቱን አሁን ላለው ሁኔታ ያበቃት ይላሉ አባ፣ መሪዎች አንደበት እንጂ ጆሮ በማጣታቸው ነው። ሽማግሎችን የሃይማኖት አባቶችን አልሰማ ብለው ነው ይላሉ አባ። ወደ እግዚአብሔር አቤት ማለት ብቻ ነው የሚሻለው ይላሉ። እንስማ። ሰሞኑን ሕዝባዊው ቅዱስ ሲኖዶስ ባወጣው የጾም የጸሎት የሀዘን አዋጅ መሰረት ለሰባት ቀናት በጾም በጸሎት፣ በምህላ ተጸምዶ ሕዝቡ ለአንድ ሳምንት ያህል ከቤተ ክርስቲያን ሳይቀር ሳያበኩር በዚህ ሲጸልይ ሲያለቅ ሲያዝን ነው የሰነበተው። ነገር ግን ያው ትላንትና በዕለተ ሰንበት ቅዳሴ በኋላ ያው ሁሉም በየሃይማኖቱ ሲጸልይ ነው የሰነበተውና ትላንትና ግን በብሔራዊ ደረጃ ሁሉም ተሰባስቦ ወንድማማች የሆነው ህዝብ ሁሉ ስለ ሀገሩ ሲያለቅስ ሲያነባ በተለይ ደግሞ በኢትዮጵያ ውስጥ የሚደረገውን ግፍ የሚያስታውሱ የሚያዘፍሩ አንዳንድ ፎቶዎችና ድምጾችን በሰማ ጊዜ እርስ በራሱ በእንባ እየተራጨ በሀዘን እየተራጨ በአዲስ አመት አውደ አመቱን ሁሉ ረስቶ በዚህ ሁኔታ ነው ትላንትና ያመሸ ነው። እንግዲህ አዲስ አመት እንደመሆኑ አባ፣ ለመጪው ጊዜ ምንድን ነው የሚሻለው ይላሉ? የሚሻለው እንግዲህ የመጀመሪያው ደረጃ ወደ እግዚአብሔር ማልቀስ ነው። ምክንያቱም የዘመናት ሁሉ ባለቤት እሱ ነው። የፍትህ ሁሉ ባለቤት እርሱ ስለሆነ እርሱ ይህንን የጠቆረውን የጨለመውን የጨከነውን የሰዎችን ልብ ወደ መራራቱ አምጥቶ ወንድማማቾች እርስ በራሳቸው ተዋደውና ተፋቅረው እንደ ቀድሞ አባቶቻችን እንዲኖሩ ማድረግ የሚችል እግዚአብሔር ነው እና በመጀመሪያ ደረጃ ያለው እንትን ወደ እግዚአብሔር መጸለይ ነ ማለት ነው። ልክ አሁን እንደርሶ በተለያዩ የሃይማኖት አባቶች በአገር ሽማግሌዎችስ ምን መደረግ አለበት አባ? በአገር ሽማግሌዎች እንግዲህ መደረግ ያለበትን ነገር መቼም አስቀድሞም ሲደረግ የኖር ያንን ለማድረግ ተሞክሯል። ትልቁ ነገር ግን ምንድን ነው? እሱ እንግዲህ የሮብዓም አይነት ንጉስ ነው ያለው ይሄ የሮብዓም ንጉስ የሚባለው የሶሎሞን ልጅ ነው። ሶሎሞን ካረፈ በኋላ ሮብዓም ነግሶ ነበረ። ሮብዓምን ህዝቡ ጥያቄ ጠይቆ ነበረ። ቀንበር በስቶብናል፣ ከብዶናል እና ያስተዳደሩ ሁኔታ ምን ይሻልናል፣ ልታቀልልን ትችላለህን ብለው ህዝቡ ጠይቆ ነበረ። ሮብዓም የአባቱ አማካሪዎች የነበሩትን ታላላቅ ሽማግሌዎችን አማክሮ ተገቢ ነው፣ የህዝቡ ጥያቄ። ለዚህ ህዝብ አንተ መልስ ብትሰጠው፣ ለዚህ ህዝብ ተገዥነትህን ብታሳይ፣ አገልጋይነትህን ብታሳይ ህዝብ ያገለግልሃል ብለው መክረውት ነበር። ነገር ግን እሱ እሱን ከሚመስሉ ሰዎች እንደገና ተማክሮ የለም ይህንን ህዝብ ከበደኝ የሚለውን ቀንበር ወደኋላ ትተ የተሻለውን የበለጠውን ማሸከም ቀጥቀጠ ልትገዛው ያስፈልጋል እንጂ እንዲህ ያለው ህዝባዊ ጥያቄ አስፈላጊ አይደለም ብለው ስለመከሩት የእነኛ የትልልቆችን ሽማግሌዎችን ምክር ትቶ እሱም በሚመስሉ ሰዎች የተመከረውን ምክር አንግቦ በመነሳቱ እስራኤልን የሚያህል ታላቅ ህዝብ እስራኤልን የሚያህል ታላቅ መንግስት ለሁለት የተከፈለበት ትልቁ ምክንያት አማካሪዎችን፣ ሽማግሌዎችን፣ መካሪዎችን ባለመስማት ነው። ስለዚህ የዚህ ገዢ ትልቁ ችግርም አንደበት እንጂ ጆሮ የሌለው በመሆኑ ነው። እኔ ብቻ ነኝ የማውቀው ስለሚል ይሄ ነው ትልቁን ችግር የፈጠረው። ህዝቡ አይሰማም፣ ሽማግሌዎች አይሰሙም፣ የሃይማኖት አባቶች እንዳይሰሙ አድርጎ ራሱ አዲስ ስርዓት አውጥቶ ህጋዊውን የኢትዮጵያ ፓትርያርክን አውርዶ አሳዶ በአዲስ ነገር ነገሮችን ሁሉ ስለጀመረ ከአለምም ከህግም ከቤተ ክርስቲያንም ከተጨባጭ ነገሮች በራቀ መልኩ የሚኖር ስለሆነ ትልቁን ችግር የፈጠረው አማካሪዎችና ሽማግሌዎችን ባለመስማት ነው። በጣም አመሰግናለሁ ሪዛ ከበደ። እንግዲህ በምስረታ ላይ የሚገኘው የፖለቲካ ፓርቲዎች ጥምረት ክቡራትና ክቡራን አድማጮች ለተፈጠረው ስህተት ይቅርታ እንጠይቃለን። የሰማናቸው ከሎስ አንጀለስ ቅድስት ማርያም ቤተ ክርስቲያን መላከ ሕይወት አባ ቶማስ ወልደ ዮሐንስን ነበረ። እጅጉን አድርገን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ቀደም ሲል በእስክንድር ብለ በቅንጫቢ ወደ ተሰማው የተቃዋሚ ድርጅቶች ህብረትን መግለጫ ወደሚመለከተው እንሂድ። የፖለቲካ ፓርቲዎች ጥምረት በሚል ራሳቸውን ያሰባሰቡ 16 የተቃዋሚ ድርጅቶች ሰሞኑን ባወጡት መግለጫ ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ እንደማይችሉ አስታወቁ። የጸጥታ ኃይሎች የሚፈጽሙትን ድብደባና ግድያም እንዲያቆሙ ሲሉ ጥሪ አቅርበዋል። ፓርቲዎቹም ለወቅቱ የዜጎች ጥያቄ መፍትሄ ለማስገኘት በጥምረት እንዲሰሩ ጠይቀዋል። የፓርቲዎቹን ጥምረት የሚያስተባብሩት የኢትዮጵያውያን ዲሞክራቲክ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ሌሎች የፖለቲካ ድርጅቶችም እንደሚቀላቀሏቸው ያላቸውን ተስፋ ገልጠዋል። ባለፈው አርብ የተጀመረው ውይይት ይቀጥላል። ዶክተር ጫኔን ያነጋገረው እስክንድር ፍሬው ነው። በጣም አመሰግናለሁ ስለ ጊዜዎት ዶክተር ጫኔ ከበደ። እንግዲህ በምስረታ ላይ የሚገኘው የፖለቲካ ፓርቲዎች ጥምረት አስተባባሪ እንዲሁም የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት፣ እንዴት ነው ወደ ጥምረት የመጣችሁ? እስካሁን በተናጠል መግለጫ ማውጣታችሁ ይታወቃል። ፓርቲዎች፣ የተለያዩ ተቃዋሚ ፓርቲዎች ወቅታዊውን የኢትዮጵያ ሁኔታ አስመልክታችሁ ለመጀመሪያ ጊዜ በጋራ 16 ፓርቲዎች መግለጫ ሰጥታችኋል። ምንድን ነው ያሰባሰባችሁ? አመሰግናለሁ እስክንድር። ይሄ አስተሳሰብ የመነጨው ከመጀመሪያውኑ አንድ መንግስታዊ ያልሆነ አገር በቀል ድርጅት የሰላም፣ የመግባባት እና የአንድነት ሰላም ማህበር የሚባል እሱ አማካይነት ነው መሰባሰብ የቻል ነው። የተሰባሰብነውም ነውም ከበጎ ፈቃድና ከሀገራዊ ስሜትና መልካም የፖለቲካ አመለካከት ይዘን ነው እኛ ወደዚህ አስተሳሰብ የመጣ ነው። አሁን አገሪቱ ያለችበት ተጨባጭ ሁኔታ በየአካባቢው እየተደረጉ ያሉት የአፈና፣ የግድያ፣ የእስራት ሂደቶች እና ያልተመጣጠነ የመንግስት እርምጃ መጪውን የፖለቲካ ስርዓት አሁን ላይም ቁመን መንግስት እያራመደ ያለውን የፖለቲካ ስርዓት ሁሉም በየራሱ የፖለቲካ ፓርቲዎች የገመገመበት ሂደት ስለነበር፣ ያንን መሰረት አድርገን ለበርካታ ጊዜያት በአጭር ባጭር ጊዜ የፖለቲካ ፓርቲዎች ተደዋውለንም ፊት ለፊት ተገናኝተንም እንድንሰባሰብ ግፊት አንዱ አንዱን እያደረገ በዛ መሰረት ስለ ሀገራዊ ጉዳይ መነጋገር ስላለብን በዚህ መሰረት ነው እንግዲህ ለመሰባሰብ የሞከር ነው። እዚህ እንግዲህ ዶክተር ጫኔ ለምሳሌ 16 ይላል። የፓርቲዎቹ ስም ሁሉንም ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ነው ለማካተት ጥረት የተደረገው? ስትደዋወሉ ወይ ደግሞ ጥረት ስታደርጉ እርስ በርሳችሁ ግንኙነት ስትፈጥሩ እና ያ ቅድም የጠቀሱት ማህበርም ቀርቦ ሲያነጋግራችሁ በዚህ መንገድ መስራት እንድትችሉ ሁሉንም ፓርቲዎችን ለማካተት ሙከራ ተደርጎ ነበር። አዎ። አሁን ባልኩ የሰላም ማህበር አማካኝነት ለሁሉም ፓርቲዎች ጥሪ ተደርጓል። የሰላም ማህበር ከዓላማው አንጻር የፖለቲካ ፓርቲዎችን በምርጫ ቦርድ በህጋዊነት ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎችን ሁሉንም ጥሪ እንዳስተላለፈ ገልጾልናል። የፖለቲካ ፓርቲዎች ሳይሆን ተቃዋሚ የፖለቲካ ፓርቲዎች፣ ለኢህአዴግ ጥሪ አልቀረበም። ለጊዜው ይህንን መሰባሰብ እንዲችሉና መጀመሪያ የተቋሚ የፖለቲካ ፓርቲዎች ልዩነታቸውን ወደ ጎን ትተው በሀገራዊ ጉዳይ ላይ መነጋገር እንዳለባቸው ይህንን አላማ አድርጎ ነው እንግዲህ ጥሪ ለማድረግ ጥረት ያደረገው። በሌላ መልኩ በእርግጥ የሃይማኖት ተቋማትንና መንግስትንም እንደዚሁ በሌላ መድረክ ጥሪ ያደረገበት አካሄድ እንዳለ ገልጾልናል። በእኛ በኩል ግን የተቃዋሚ የፖለቲካ በሌላ መድረክ ሲባል ይሄንን የአሁኑን ጥምረት እንዲቀላቀሉ ሳይሆን በሌላ መድረክ ወደፊት ለሚፈጠረው ብሔራዊ የእርቅ አጀንዳ ቀርጾ ያንን ወደ ተግባር ሊቀይር የሚችል አንድ ኮንፈረንስ ማዘጋጀት ከተቻለ ሌሎችም ኢህአዴግንም ጨምሮ መሳተፍ እንዳለበት በዛ በኩል ጥሪ እንዳስተላለፈ ገልጾልናል። በእኛ በኩል ግን የተቃዋሚ የፖለቲካ ፓርቲዎች ምንም የሰፋ ልዩነት በሌለበት ሁኔታ በሀገር ጉዳይ ላይ መነጋገር የግድ ስላለና እኛው ራሳችን መግባባት ስላለብን መጀመሪያ በዚህ ዙሪያ ላይ ነው። በርካታ ስብሰባዎችን ከሰባት ከስምንት ያላነሱ ጊዜ ተሰብስበን ነው ወደዚህ ደረጃ ለመድረስ የቻልነው። ስለዚህ ከዚህ አንጻር ነው እንድንሰባሰብና ዓላማችንን ወደ አንድ አቅጣጫ አምጥተን ህዝቡን መታደግ አለብን ብለን በቁርጠኝነት የተነሳ ነው። ወቅታዊ ሁኔታ ነው እንድትሰባሰቡ ያረጋችሁ? ይሄ ጉዳይ እንድንሰባሰብ ያደረገን የሁሉም ፓርቲዎች ስሜት እና ፍላጎት በሀገሪቱ አንድነትና ብሔራዊ ስሜት ላይ በዛ ላይ ያነጣጠረ ነው። ካሁን ድረስ ለበርካታ ጊዜያት በልዩነት ሲሰራበት የተመጣበት ሂደት ነው ያለው ለ25 ዓመታት ከአንድነት ይልቅ ልዩነት በጣም ገዝፎ ሲሰበክበት የቆየበት ሂደት ነው ያለው። የመልካም አስተዳደር ችግሮችም ፌዴራሊዝም ችግሮችም፣ ሌሎችንም በጎሰኝነት ላይ የተመሰረቱ አጠቃላይ ሂደቶች በሁሉም የፖለቲካ ፓርቲዎች አስተሳሰብ ውስጥ ሲንጸባረቅ የቆየ ነው። ስለዚህ ሁሉም የፖለቲካ ተቃዋሚ የፖለቲካ ፓርቲዎች አስተሳሰብ ይሄንን በየግላቸው በተለያየ ጊዜ መግለጫዎች መስጠታቸው ምንም የሚጠበቅ ነው። ግን ይህንን አስተሳሰብ ደግሞ ጉልበት ለመስጠት ኃይል ለመስጠት ድምፃችንንም በዛ እንዲል፣ ድምፅ በበዛ ቁጥር ኃይል ይፈጠራል ድምጻችን ያን ያህል ሊሰማ የሚችልበት መድረክ መፍጠር ግን የግድ አስፈላጊ ሆኖ ስላገኛል። ዶክተር ጫኔ እዚህ ላይ አንድ የሚነሳ ጥያቄ አለ። አሁን እናንተ ጥምረት መፍጠራችሁ ከተነገረ በኋላ አገሪቱ ውስጥ ለረጅም ዓመታት ሲንቀሳቀሱ ከቆዩ ፓርቲዎች ውስጥ አንዳንዶቹ ወይም የተወሰኑት በዚህ ጥምረት ውስጥ አልተካተቱም የሚል ትችት ይነሳል። ምንድነው ምክንያቱ? ለበርካታ ዓመታት በትግሉ ውስጥ የነበሩ የፖለቲካ ፓርቲዎች መኖራቸው ይታወቃል። ነገር ግን እዚህም አሁን የተሳተፍን ድርጅቶች ትናንት የተፈጠርንን ማለት አንችልም። ለበርካታ ዓመታት በዚህ በፖለቲካ ሂደቱ ውስጥ ሲሳተፉ የነበሩ ክልላዊና ሀገር አቀፍ ፓርቲዎች ናቸው። በራሳቸው ሌላ አንድ የመድረክ ስብስቦች ናቸው። ስለዚህ እነሱ በራሳቸው ቢቀጥሉ በእኛ በኩል ሀሳባቸውንና ለእንትናቸውን እናከብራለን። መቼም ቢሆን ሌሎቹ ቅድም እንዳልከው መያድ፣ ሰማያዊ በእኛ በኩል መድረኮችን አብረው ሲሳተፉ የቆዩ ናቸው። ግን ወደፊትም የራሳቸውን የፖለቲካ ውሳኔና በራሳቸው አካሄድ አስተካክለው እስኪመጡ ድረስ ጊዜ መስጠትም ስላስፈለገ ለአሁኑ ወቅታዊ የሆነ ጉዳይ ላይ ግን በመግለጫው ዙሪያ ላይ መሳተፍ እንዳልቻሉ ነው። ነገር ግን ወደፊት ለሚኖረን የብሔራዊ እርቅ አጀንዳ ተሳትፎ ውስጥ ግን በእርግጠኝነት እነዚህ አካሎችም ተካተው ይሳተፋሉ የሚል እምነት አለን። ዶክተር ጫኔ ከበደ የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት፣ እንደዚሁም አዲስ የተቋቋመው የፖለቲካ ፓርቲዎች ጥምረት አስተባባሪ፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም እግዚአብሔር ይስጥልኝ እስክንድር። የማመሰግናለሁ እስክንድር ኛ እናመሰግናለን። አድማጮች ወደ መጨረሻው ሳምንታዊ ቅንብር እንሻገር። ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ። የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክስ የብር ሜዳሊያ ተሸላሚው ኢትዮጵያዊው ታምሩ ደምሴ በፍጻሜውና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳየ። በብራሰልሱ የዳያመንድ ሊግ በሴቶቹ 5000 አልማዝ አያና ድል ተቀዳጀች። በእግር ኳስ የሴቶቹ የመካከለኛና ምሥራቅ አፍሪካ ዋንጫ ውድድር ተጀመረ። እነዚህን ይዘናል፣ አብራችሁን ቆዩ። የ2016 የሪዮ ፓራሊምፒክስ ለአራት ቀናት ሲካሄድ ቆይቶ ትላንት ተጠናቋል። ኢትዮጵያዊው ታምሩ ደምሴ በዚህ የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክ በ1500 በሁለተኝነት አጠናቆ የብር ሜዳሊያ ተሸልሟል። አትሌቱ ሩጫውን ሲያበቃና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳይቷል። ቀደም ሲል እዚሁ ሪዮ በማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ በውድድሩ ማብቂያ ላይ እጆቹን አጠላልፎ የተቃውሞ ምልክቱን ማሳየቱ አይዘነጋም። አሁን ከመሸ ያገኘሁት ታምሩ ከፈለ ደምሴ አጭር ማብራሪያ ሰጥቶኛል። ይህን የተቃውሞ ምልክት ለማሳየት የወሰንከው ሪዮ ከደረስክ በኋላ ነው ወይስ ሳትነሳ? ታምሩ ይሄ የወሰንኩት አገር ቤት ያለ ነው። እዛው የወሰንኩት እና ፈይሳሌ ሰንድ ዘረግ ደግሞ የባሴ ነው ያነሳሳል። የወሰንከው እዛው ኢትዮጵያ ገና ሳትወጡ ነው? እና ወደ ሀገር ትመለሳለህ ማለት ነው? እኔ ወደ ሀገር እንኳን መመለስ አልፈልግም። ለምን ያው እንግዲህ የታወቀ ነው። ወደ ሀገር ከመመለሱ የሚጠብቅኝ ወይም ሞት ነው፣ ወይም ደግሞ እንደ ሌሎች እስር ቤት ነው፣ ወይም ደግሞ ምን አይታወቅም። ብዙ ነገር አለ። እኔ ወደ ኢትዮጵያ እንኳን መመለስ አልፈልግም። ምን ያህል አባላት ነበሩት? የኢትዮጵያ ፓራሊምፒክስ ቡድን አትሌቶች አምስት ነበሩ። ሌላ ከኛ ጋር የመጡት አምስት ነበሩ። አጠቃላይ ሰዎችን ይመጣል ስንቶቻችሁ ናችሁ ለመቅረት የወሰናችሁት? አሁን ከኔ ጋር አንድ ልጅ አለ። ድጋሚ ደግሞ አድኛ የሚባል ጋዜጠኛ ከኛ ጋር እሱ ነው። አሁን ከሱ ጋር ነው ያለው። እሱ ዶርም ነው ስወዝን እየረዳ ነው ያለው እሱ ነው ወትነን እኛ አሁን እዛ አንድ ቦታ አለ። እሺ፣ በጣም አመሰግናለሁ ታምሩ። ወደፊት ሁላችሁንም ለማነጋገር እሞክራለሁ። እኔም አመሰግናለሁ። ን በፓራሊምፒክስ የሚሳተፉ የአካል ጉዳተኞች እጃቸው ወይም እግራቸው የተቆረጠ በተለያዩ አደጋዎች ወይም ከባድ ሕመም ጉዳት የደረሰባቸው በሚገፉ ቢስክሌቶች የሚጠቀሙ የዓይን ብርሃናቸውን በከፊል ወይም ሙሉ በሙሉ ያጡ ናቸው። ኢትዮጵያ ለመጀመሪያ ጊዜ በፓራሊምፒክስ የተወዳደረችው ቴል አቪቭ እስራኤል ውስጥ እንደ አውሮፓውያን ዘመን አቆጣጠር በ1968 ዓመተ ምህረት እንደነበር ይዘገባል። ስድስት ጊዜ የተሳተፈች ሲሆን የመጀመሪያውንና ብቸኛ ሜዳሊያ ያገኘችው በወንድዬ እንደ ልቡ አማካይነት ለንደን ላይ በ2012 ዓ ም መሆኑ ይታወሳል። የትላንቱ ሁለተኛው መሆኑ ነው። በሌላ በኩል ደግሞ አድማጮች፣ በደቡብ ኮሪያ በየእጅ ለጅ የትግል ስልት ማለት ማርሻል አርትስ የተወዳደረው ካሳ ተገኝ መር የተባለው ኢትዮጵያዊ የወርቁን ሜዳሊያ ካሸነፈ በኋላ በሽልማት አሰጣጥ ሥነ ሥርዓቱ ላይ የሀገሩ ሰንደቅ ዓላማ እንዳይውለበለብ ብሔራዊ መዝሙሩ ግን እንዲሰማ ጠይቋል። በሌላ የአትሌቲክስ ስፖርት ዜና በዘንድሮው የሪዮ ኦሊምፒክ በሴቶቹ 10000 ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን በማስመዝገብ የወርቁን ሜዳሊያ ያጠለቀችው ኢትዮጵያዊቷ አትሌት አልማዝ አያና በብራሰልስ ዳያመንድ ሊግ 5000 አሸንፋለች። ያስመዘገበችውም ሰዓት 14 ደቂቃ 18.89 ሴኮንድ ነው። አትሌቷ ከትላንት በስቲያ በተካሄደው ዳያመንድ ሊግ አዲስ ክብረ ወሰን ታስመዘግባለች ተብሎ በከፍተኛ ደረጃ ተጠብቆ ነበር፣ አልተሳካላትም። እስካሁን በጥሩ ነሽ ዲባባ ላለፉት ስምንት ዓመታት የተያዘው በ5014 ደቂቃ ከ11 15 ሴኮንድ የዓለም ሬኮርድ በማንም አልተደፈረም። በአርቡ የብራሰልስ ዳያመንድ ሊግ ኬንያዊቷ ጠንካራ አትሌት ሄለን ኦቢሪ ሁለተኛ፣ ሌላይቱ የኢትዮጵያ አትሌት ሰንበሬ ተፈሪ ሦስተኛ ሆነዋል። ይህም በዚሁ ላብቃና፣ ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ልውሰዳችሁ። ገዛ ህንጽውን መስቀል መስመር ላይ ነው። መቀጠል ትችላለህ። ገዛሃል፣ አመሰግናለሁ ሰሎሞን። በእግር ኳስ ዜና በአራተኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ተጋጣሚዎቻቸውን አሸንፈው ሙሉ ሶስት ነጥብ አግኝተዋል። በአንጻሩ ማንቸስተር ዩናይትድ እና የአምናው ሻምፒዮን ሌስተር ሲቲ ተሸንፈዋል። የሳምንቱ ተጠባቂና ታላቅ ጨዋታ የነበረው የአንድ ከተማ ሁለት ቡድኖች የማንቸስተር ዩናይትድና ማንቸስተር ሲቲ ሲሆን ፍክክሩ ቡድኖቹን ብቻ ሳይሆን ለአሰልጣኞቻቸውም በጋርዲዮላና በሞሪኒዮ መካከል ጭምር ነበር። ቀድሞ ጎል አግብቶ ጨዋታውንም በበላይነት መርቶ አንድ ለባዶ ያሳረፈው ማንቸስተር ሲቲ ነው። ማንቸስተር ዩናይትድ ከረፍት መልስ አደግሞ በግዙፉ አጥቂ ኢብራሂሞቪች አቻ ሆኖ ነበር። የማንቸስተር ሲቲ ያሂያ ለቡድኑ የማሸነፊዋን ሁለተኛ ጎል አስመዝግቦ ጨዋታውን በማንቸስተር ሲቲ ሁለት ለአንድ አሸናፊነቱ ተጠናቋል። ሌላው አስገራሚ ውጤት የአምናው ሻምፒዮን ሌስተር ሲቲ በሊቨርፑል አራት ለአንድ በሆነ ሰፊ ልዩነት መሸነፉ ነው። ቶተንሃም ሆትስፐር ስቶክ ሲቲን አራት ለባዶ፣ አርሴናል በሜዳው በሳውዝ ሀምፕተን ክፉኛ ተፈትኖ አምሽቷል። አርሴናል ሁለት ለአንድ አሸንፎ ለመውጣት የቻለውም በዘጠናኛው ደቂቃ ባለቀ ሰዓት ባገኛት ቅጣት ምት ነው። ሌሎች ጨዋታዎችም ተካሂደዋል። በአራት ጨዋታ ሁሉንም አሸንፎ በአስራ ሁለት ነጥብ ከአናት ሲቀመጥ ቼልሲና ማንቸስተር ዩናይትድ በአስር ና በዘጠኝ ነጥብ ሁለተኛና ሶስተኛ ናቸው። በሌላ የእግር ኳስ ዜና የመካከለኛውና ምስራቅ አፍሪካ የመጀመሪያው ሴቶች እግር ኳስ ሻምፒዮና በኡጋንዳ ጂንጋ ገተማ ትናንት ተጀምሯል። ኢትዮጵያን ጨምሮ የሰባት ሀገር ብሔራዊ ቡድኖች በተሳተፉት በዚህ ሻምፒዮና በመክፈቻው የአዘጋጅ ሀገር የኡጋንዳ ብሔራዊ ሴቶች በኬንያቸው አረብ ለባዶ ተሸንፏል። በዚህ ምድብ በቡሩንዲ ዛንዚባርን አስር ለባዶ ባሸንፉ ደግሞ የቡድኖቹን አለመመጣጠን አሳይቷል። በአሰልጣኝ መሰረት ማኔ የተመራው የኢትዮጵያ ብሔራዊ ቡድን ሉሲዎቹ ከነገ ወዲያ በምድብ ሁለት የቡሩንዲ አቻቸውን ይገጥማሉ። የኢትዮጵያ ቡድን የሚገኝበት ምድብ ላይ ታንዛኒያና ሩዋንዳ ይገኙበታል። ሶስት ቡድኖች ብቻ ናቸው። ሉሲዎቹ ሩዋንዳንና ታንዛኒያን በቀላሉ አሸንፈው ለፍጻሜ ይደርሳሉ ተብለው ቅድሚያ ግምት ተሰጥቷቸዋል። የሆነው በኔ በኩል ያለው ሰለሞን ገዛሀኝ ጽዮን መስቀል ነበር፣ ከአዲስ አበባ አመሰግናለሁ። በዚሁ ላብቃ። ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅታችን እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። እኛም ሰለሞን ክፍሌንና የአዲስ አበባ ተባባሪውን ገዛሀኝ ጽዮን መስቀል እናመሰግናለን። አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። የማጠቃለያ ዜናውን ከቆይታዬ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ተፎካካሪ ሴኔተር ሂላሪ ክሊንተን ኒሞኒያ ለሚባለው የሳምባ ምች ህመም በመጋለጣቸው ምክንያት ለምረጡኝ ዘመቻ ወደ ምዕራብ ዩናይትድ ስቴትስ ካሊፎርኒያ ለማቅናት ተይዞ የነበረውን የጉዟቸውን እቅድ መሰረዝ እንደተገደዱ ታውቋል። በሀገሪቱ የመጣኔ ሀብት ጉዳዮች ላይ ያተኮረ ንግግራቸውን ሊያሰሙና ለዘመቻ የሚውል የገንዘብ ድጋፍ ለመሰብሰብ ተይዞ የነበረውን እቅዳቸውን መሰረዝ ዜና ይፋ ያደረጉት የዘመቻቸው ቃል አቀባይ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሽ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ያነሳ ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉ አከበድና ቆንጂታየንን የፕሮግራማችንን የመራልን ንጉሱ ታምሬ የዕለቱ ዋና አዘጋጅ ትዝታ ብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ።